በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሰዓት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምናመሻችሁ አመሻችሁ። ወደ አድማጮቻችን ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የቅዳሜ የፋይት 13 2013 ዓ ም ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋወቅ። የምርጫ ባለስልጣኖች ስልጠና፣ የጥያቄው መልስና ኮቪድ-19 በኢትዮጵያ የሚሉት ይገኙባቸዋል። ሰብአዊ እርዳታዎች ጭምር በአግባቡ እየቀረቡ እንዳልሆኑ በዚህም ምክንያት በርካታ ቁጥር ያላቸው ዜጎች በአስከፊ ረሃብን እንደተዳረጉ ጭምር ይህን በግልጽ ገልጸናል። ሴቶች እና ሕጻናት ላይ የሚፈጸሙ የፆታዊ ጥቃቶች እናስገድዶ መድፈርን ጨምሮ ማለት ነው በብዙ ቦታዎች ላይ ሪፖርት እየተደረጉ ነው። ቀደም ሲል የሰማችኋቸው የኢትዮጵያ የሰብአዊ መብቶች ጉባኤ ዳይሬክተር አቶ ዳንኤል ጋን ሲሆን ተከትለው የሰማችኋቸው ደግሞ የአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ አቶ ፍስሃ ተክሌን ነው። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍስሃ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን የምሽቱ ዜና ይሰማል። እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በኢትዮጵያ እየተገነባ ባለው የህዳሴ ግድብ ግንባታ ዙሪያ ኢትዮጵያ ግብጽና ሱዳን ሲያካሄዱት የነበረው ድርድር በመቋረጡና የቀድሞ ፕሬዚዳንት ዶናልድ ትራምፕ በሰጡት ትዕዛዝ ለኢትዮጵያ እንዳይሰጥ የታገደው የ272 ሚሊዮን ዶላር እርዳታ ለመታገዱ ምክንያት የነበረው የግድቡ ጉዳይ እንዲነሳ ወሰነ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ትላንት አርብ ለጋዜጠኞች በሰጡት መግለጫ የጆ ባይደን አስተዳደር የዩናይትድ ስቴትስ ታላቁን የኢትዮጵያ ህዳሴ ግድብን በተመለከተ የምታራምደውን አቋም እንደሚመለከተው እና በሀገሮቹ መካከል ላለው ግንኙነት መፍትሄ ለማበጀት አስተዳደሩ ሊጫወተው የሚችለውን ሚና እንደሚገመግመው ማስታወቃቸውን ሮይተርስ ዘግቧል። ኢትዮጵያ በሐምሌ ወር የግድቡን የመጀመሪያ ሙሌት ካካሄደችን በኋላ በሶስቱ ሀገሮች መካከል የተጀመረው ድርድርና አመራር ክርክር መቋጫ አላገኘም። ኢትዮጵያ፣ ግብጽና ሱዳን በግድቡ ግንባታ ላይ ስምምነት ላይ እስኪደርሱ በመተባበር መንፈስና ገንቢ ድጋፎችንም በመስጠት ጥረታችንን እንቀጥላለን ብለዋል ቃል አቀባዩ ፕራይስ። ዩናይትድ ስቴትስ ለኢትዮጵያ ልማትና ደህንነት ልትለግሰው የነበረውና በጊዜያዊነት የታገደው የ272 ሚሊዮን ዶላር የገንዘብ እርዳታ የእገዳ ምክንያት መነሳቱን የጠቀሱት ፕራይስ ይህን ገንዘብ በኢትዮጵያ መልሳ ስለምታገኝበት ሁኔታ በርካታ ጉዳዮች መዳሰሳቸውንና ይህንንም ለኢትዮጵያ መንግስት ማጋራታቸውን ተናግረዋል። ከሚፈተሹት አካባቢዎች አንዱ ኢትዮጵያ እገዳው ከተጣለ በኋላ እያካሄደች ላለችው የልማት ስራዎች የድጋፍ ፕሮግራሙ ክፍሎች ከምታካሄደው የልማት እንቅስቃሴ ጋር አግባብነት ያለው መሆኑ እንደሆነ ፕራይስ ጠቁመዋል። ባለፈው ኅዳር በተጀመረውና የኢትዮጵያ መንግስት ባፈነገጠው የክልሉ መንግስት ላይ ተቀዳጅቼበታለሁ ባለው ጦርነት ምክንያት ትግራይ ውስጥ የሚስተዋለው ሰብዓዊ ቀውስ በእጅጉ እንደሚያሳስባት መግለጿን የሮይተርስ ዘገባ ይናገራል። ኢትዮጵያ አባይ ወንዝ ላይ እየገነባችው ያለችውና በመጠናቀቅ ላይ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ በልማት በብዙ ሚሊዮኖች የሚቆጠረውን ህዝቧን ከድህነት ለማላቀቅ እንደሚያግዛት ትገልጻለች። ግብጽ በበኩሏ ግድቡ የናይልን ውሃ ይቀንስብኛል ብላ እንደምትሰጋ ትናገራለች። የዩናይትድ ስቴትስ የቀድሞ ፕሬዚዳንት ዶናልድ ትራምፕ በግድቡ ምክንያት ከግብጽ ጋር ጦርነት የሚያነሳሳ ሀሳብ ሰንዝረዋል በሚል ኢትዮጵያ አዲስ አበባ የሚገኙትን የአሜሪካ አምባሳደር ባለፈው ጥቅምት ጠርታ ማብራሪያ መጠየቋን መዘገባችን ይታወሳል። አድማጮች እያደመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዓለም የጤና ድርጅት ብዙዎች ምዕራባውያን ሀገሮች የኮሮና ቫይረስ ክትባቶችን የክትባቱ አቅርቦት ለዓለም ሀገሮች በትክክል እንዲዳረስ ለማድረግ ለተቋቋመው ዓለም አቀፍ ድርጅት ሊሰጡ ቃል መግባታቸው ያስደሰተው መሆኑን ገለጸ። ክትባቱ ፍትሐዊ በሆነ መንገድ እንዲዳረስ የተያያዘው እንቅስቃሴ እያደገ መጥቷል ሲሉ የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም በቅርቡ ተናግረዋል። የዓለም መሪዎች ክትባቱን ለሌሎችም ሀገሮች በማካፈል ወረሽ ዳሽኙን በደንብ ለመዋጋት በአዲስ መልክ ቁርጠኝነታቸውን መግለጻቸውና ለኮቫክስ ተጨማሪ ገንዘብ ለመስጠት ማቀዳቸው አስደስቶናል ብለዋል። የጀርመን ቻንስለር አንግላ መርከር ትላንት በሰጡት ቃል የኮቪድ-19 ክትባት ለመላው ዓለም ሳይዳረስ ወረርሽኙ አይወገድም ብለዋል። መርከል ለጂ ሰባት መሪዎች ጉባኤ ባደረጉት ንግግራቸው ጀርመንና ሌሎችም የበለጸጉ ሀገሮች ካከማቹት ክትባት ቀንሰው ለታዳጊ ሀገሮች ማካፈል ይገባቸው ይሆናል ሲሉ አሳስበዋል። የፈረንሳይ ፕሬዚዳንት ኢማኑዌል ማክሮን በበኩላቸው የአውሮፓ ሀገሮችና ዩናይትድ ስቴትስ በአፍሪካ ሀገሮች የጤና ሰራተኞችን ለመከተብ የሚበቃ ክትባት በአፋጣኝ መላክ አለባቸው ካሉ በኋላ ያን ካላደረግን በዚያ ያለንን ተደማጭነት ሩሲያና ቻይና ይወስዱታል ሲሉ አሳስበዋል። አፍሪካ ውስጥ በኮቪድ-19 ሳቢያ ለህልፈት የተዳረገው ሰው ቁጥር ትላንት አንድ መቶ ሺህ መግባቱን የዩናይትድ ስቴትሱ የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል ገልጿል። ከዚህ አሀዝ ውስጥ አርባ ስምንት ሺህ የሚሆነውን የያዘችው አዲስ አይነት የኮሮና ቫይረስ ዝርያ የተከሰተባት ደቡብ አፍሪካ መሆኗን መረጃው ጨምሮ አመልክቷል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የኮቪድ-19 ክትባት ለድሆች ሀገሮች ለማዳረስ እየተካሄደ ላለው ዓለም አቀፍ ዘመቻ አራት ቢሊዮን ዶላር እንሰጣለን ሲሉ ቃል ገቡ። ባይደን በፕሬዝዳንትነት ሲሳተፉ የመጀመሪያቸው ለሆነው የሚውኒኩ የጸጥታ ጉባኤ ባደረጉት ንግግር የገንዘብ ድጋፉን ለባለ ዝቅተኛውና መካከለኛ ገቢ ሀገሮች በፍትሐዊ መንገድ ለማዳረስ ለተቋቋመው በአጽሮት ቃል ኮቫክስ ለተባለው ጥምረት እንደሚሰ ሰጡ ይፋ አድርገዋል። ባይደን በንግግራቸው ከዚህ ዓለም አቀፍ ወረርሽኝ መንጋጋ ለመላቀቅ እየታገልን ባለበት በአሁኑ ወቅት አፍሪካ ውስጥ ኢቦላ ተመልሶ ብቅ ብሏል። ይህ የሚያስገነዝበን ለጤና ደህንነት የሚያስፈልግ የገንዘብ ድጋፍን ማውጣት እንዳለብን ዓለም አቀፍ የጤና ስርዓትን መገንባትም እንደሚገባን ነው ሲሉ አሳስበዋል። የጤና አደጋዎችን ለመከላከልና ለመዋጋት የቅድመ ማስጠንቀቂያ ስርዓት መዘርጋት የሚያስፈልግ መሆኑን የጠቆሙት የዩናይትድ ስቴትሱ ፕሬዝዳንት ወደፊት የጤና አደጋዎች መከሰታቸው ስለማይቀር እነዚህን ሁሉ ስራዎች አንድ ላይ አቀናጅተን ማከናወን ይገባናል ብለዋል። የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አጋርና የግል የደህንነት ስራዎች ተቋራጭ ኃላፊ ኤሪክ ፕሪንስ ሊቢያ ውስጥ ለተባበሩት መንግስታት የጦር መሳሪያ ማዕቀብን ጥሰው እንደነበር የሚጠቁም መረጃ የተባበሩት መንግስታት ድርጅት መርማሪዎች ማግኘታቸውን የዩናይትድ ስቴትስ መገናኛ ብዙሀን ዘገቡ። ለጸጥታው ምክር ቤት የቀረበውን ምስጢራዊ ሰነድ ጠቅሰው ዘገባ ያስነበቡት ኒውዮርክ ታይምስ እና ዋሽንግተን ፖስት ጋዜጦች ሪክ ፕሪንስ በተባበሩት መንግስታት ድርጅት ድጋፍ የሚሰጠውን የሊቢያውን መንግስት ለመጣል ለሚዋጋው ካሊፋ ሃፍተር የውጭ ቅጥረኞችና የጦር መሳሪያ አሰማርቷል የሚል ነው። አድማጮች፣ ለዜናው የተመደበው ጊዜ በዚሁ አበቃ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። አድማጮች በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ አምሃሪክ ዳት ቪኦኒውስ ዳት ካም በፌስቡካችን ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ተገኝናላችሁ። ከሰኞ እስከ አርብ አህዱ ሬዲዮ 943 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202 ነው። የውስጥ መስመር 14 አሁን ስለ ምርጫ ባለሥልጣኖች ስልጠና የተቀናበረ ዝግጅት እናቀርባለን። በደቡብ ብሔር ብሔረሰቦችና ሕዝቦች ክልልና በሲዳማ ክልል የስድስተኛው ሀገራዊ ምርጫ አስፈጻሚዎች ስልጠና መሰጠት ተጀመረ። በሁለቱም ክልሎች በመጀመሪያው ዙር ከስምንት መቶ በላይ የምርጫ አስፈጻሚዎች የአሰልጣኞች ስልጠና እየተሰጣቸው መሆኑን የደቡብ ክልል ምርጫ ቦርድ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፍሬው በቀለ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብድዮስ ተጨማሪ ሪፖርት ልኳል። የምርጫ ክልል ስራ አስፈጻሚዎች እና የዞን ምርጫ ኃላፊዎች ስልጠና በአዋሳ ከተማ ውስጥ መጀመሩን የደቡብ ክልል ምርጫ ቦርድ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፍረ በቀለ ተናግሯል። ምርጫ ክልል አስፈጻሚዎች እና የዞን ምርጫ ማስተባበር ጽሕፈት ቤት ኃላፊዎች ስልጠና እየተሰጠ ነው ያለው። በአጠቃላይ ስልጠና የተሰጠ ያለው በደቡብ ሶስት ማዕከል ላይ እንደዚሁም በሲዳማ አንድ ማዕከል ለዚህ አዋሳ ሰንተር ላይ እየተሰጠ ይገኛል ማለት ነው። ከሲዳማ ብሔራዊ ክልላዊ መንግስት ወደ 116 ሰዎች ይሰለጥናሉ። ከደቡብ ክልል ደግሞ ወደ 632 አካባቢ ይሰለጥናሉ። በአጠቃላይ ወደ 800 እና ከዛ በላይ ሰልጣኞች ይታተፋሉ። እነህ ስልጠና የሚሳተፉት አካላትን በሚመለከት የምርጫ አስፈጻሚዎች ናቸው፣ ቅድም እንዳልኩ። በተጨማሪም ደግሞ ከነገ ጀምሮ የሚሳተፉት ጠቅላላ ተመዝጋዮችን ዳታ የሚያስገቡ የፖለቲካ ፓርቲ ብዝጋ ሲያካሄዱ እነሱ መረጃ የሚያስገቡ እና የሚያጠናቅሩ ናቸው። ስልጠናዎች በቀጣይነት እንደሚሰጡም አቶ ፍሬው አስታውቀዋል። ይሄ የመጀመሪያ ዙር ነው። በዘ ስልጠና ቀጥሎ ተከታታይ ስልጠናዎች ይሰጣሉ። የምርጫ ጣቢያዎች ተመልምሎ ረ አልቋል። እነሱ ደግሞ ስልጠና ይሰጥና ከምቀጥሎ ሳምንቱ ጀምሮ የነሱ ደግሞ ስልጠና ይሰጣል። እነሱ ደግሞ ከወስዶ ታች የምርጫ አስፈጻሚዎችን በየወረዳ ማዕከላትና በየምርጫ ክልሉ ማዕከላት ይሰጣል ማለት ነው። እነዚህ ደግሞ ከሰለጠኑ በኋላ የሚሰማሩት በየምርጫ ክልሎቻቸው ነው። አጠቃላይ በሲዳማ ውስጥ ወደ 19 ምርጫ ክልል አለ። እዛ ይሰማራሉ። ደቡብ ደግሞ ወደ 14 ምርጫ ክልሎች አሉ። በዛ ተሰማርተው ስራቸውን የሚሰሩበት አግባብ አለ ማለት ነው። የስልጠናውን ማስፈላጊነት አቶ ፍሬው ለቪኤ ተናግሯል። ስልጠና ወሳኝ ነው። ስራዎች በእውቀት መመራት አለባቸው። ስለዚህ እውቀታቸውን አዳብረው አሰራሩን አውቀው እየተለወጡ በጣም በርካታ ህጎች አሉ፣ ደንቦች አሉ፣ አሰራሮች አሉ እነኛ ላይ በቂ ግንዛቤ ወስደው ሄደው ታች ስራን በተሳለጥ ሁኔታ ለመስራት ያስችላቸዋል። ከዚህ አንጻር እነኚህ ሰዎች የግድ በቂ እውቀት ስለሚያስፈልጋቸው፣ ሁለተኛ ደግሞ የምንጠቀማቸው አብዛኛው የአይቲ ቴክኖሎጂዎቹ ነው የምንጠቀሙ። ከቴክኖሎጂም ጋር መታወቅ አለባቸው። ሶፍትዌሮች ዲፕሎፕ ተደረጓል። ከሶፍትዌሮችም ጋር መታወቅ አለባቸው፣ መተግበር አለባቸው። እሱ ብቻ አይደለም። አሁን እኚህ ላይ ጄኔሬተር በየምርጫ ክልሎቹ ይሰራጫል። እነዚህ ጀነሬተሮች እንዴት አፕሊካብል እንደሚደረጉ እንደሚደረጉ በደንብ ሰልጥ ሰልጥነው ወስደው መልመድ መቻል አለባቸው። ስለዚህ የሁሉ ስልጠና በአንድ ላይ እንደፓኬጅ ተደርጎ የሚሰጥበት አግባብ አለ ማለት ነው። ሰልጣኞቹ በምን መስፈርት እንደተመረጡ የተጠየቁት ኃላፊው ተከታዩ መልስ ሰጥተዋል። እነኛ ስልጠና የወሰዱ ያሉ ሰዎች መጀመሪያ እነኛ ስልጠና ያሉ ሰው ከዚህ በፊት ምርጫን አስፈጽሞ የማቁ ገለልተኛ የሆኑ ናቸው ተቅላላቸው እነ የተመረጡ መስፈርትን በምናበሳ ገለልተኛ የሆኑ በአካባቢ ተሰሚነት ያላቸው፣ ከዛም ባሻገር ደግሞ ከሚመለከታቸው አካላት ጋር ተቀባይነት ያላቸው ናቸው ይህንን የፖለቲካ ፓርቲዎች አስተያየት እንዲሰጥባቸው ተደርገው እያንዳንዱ ተመልማይነት ተወዳዳሪዎች ማለት ነው። እያንዳንዱ ተመልማይነት ተወዳዳሪዎች አስተያየት እንዲሰጥ ተደርገው ተቀባይነት ያገኙት ናቸው። በሁሉም አካላት ተቀባይነት ያገኙ ሰልጣኞች ናቸው። ገለልተኝነት ተረጋግጠው በፖለቲካ ፓርቲዎችም ጭምር አስተያየት ተሰጥቶበት የተመለመሉ ናቸው ማለት ገለልተኝነት ናቸው። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው የምርጫ የጊዜ ሰሌዳ መሰረት በ673 የምርጫ ክልሎች የህዝብ ተወካዮች ምክር ቤት ቤትና የክልል ምክር ቤቶች አባላት ምርጫ የሚካሄድ ሲሆን ከደቡብ ክልል ለተወካዮች ምክር ቤት ለ104 መቀመጫዎች እንዲሁም ለክልሉ ምክር ቤት ደግሞ ለ348 መቀመጫዎች ምርጫ እንደሚካሄድም ተገልጧል። በሲዳማ ክልል የሚደረገው ምርጫ ለ19 የሕዝብ ተወካዮች ምክር ቤት መቀመጫዎችና ለክልሉ ምክር ቤት ደግሞ ለ190 መቀመጫዎች የሚካሄድ መሆኑም ታውቋል። ለስድስተኛው ሀገር አቀፍ ምርጫ ከሀገሪቱ 49407 ምርጫ ጣቢያዎች ውስጥ በደቡብ ክልል 8271 የምርጫ ጣቢያዎች የሚገኙ ሲሆን በሲዳማ ክልል ደግሞ 2247 ጣቢያዎች መኖራቸውን የምርጫ ቦርድ መረጃ ያሳያል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም አሁን የጥያቄው መልስ። በዛሬው የጥያቄው መልስ ዝግጅት ሁለት እንግዶችን ጋብዘና አወያይተናል። እንግዶቻችን የኢትዮጵያ የሰብአዊ መብቶች ጉባኤ ዳይሬክተር አቶ ዳን የርጋ ከአዲስ አበባ እና የአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ አቶ ፍስሀ ተክሌ ከናይሮቢ ናቸው። በትግራይ ክልል የሚገኘውን የሰብአዊ ሁኔታ አያያዝ እና ከሰብአዊ መብቶች ጋር በተያያዙ ጉዳይ ላይ አትኩሮ በተዘጋጀው በዚህ ውይይት የሰብአዊ መብቶች ተከራካሪዎች የሰዎችን ሰብአዊ መብት መጣስ ማንኛውንም ሰው ሊያሳስበው ይገባል የሚል ሀሳብ አንጸባርቀዋል። ከአድማጮች ለተነሱ ጥያቄዎችም ምላሽ ሰጥተዋል። በክፍለ አንድ ዝግጅታችን ድርጅቶቹ በሰብአዊ መብቶች ላይ ትኩረት አድርገው ስለሚሰሩባቸው ምክንያቶችና ከሚያወጧቸው ሪፖርቶች ስለሚጠብቋቸው ምላሾች አጋርተውናል። በዛሬው ዝግጅታችን ደግሞ የአድማጮችን ጥያቄ ይመልሳሉ። በጣም እናመሰግናለን። ሁለታችሁም ድርጅቶቻችሁ ስለሚሰሩት ስራ ለሰጣችሁን ማብራሪያ፣ ከአድማጮቹ ወደ ተላኩልን ጥያቄዎች ነው የምናልፈው። ጥያቄዎቹ በጽሁፍ የመጡ ናቸው። በፌስቡክ ገጻችን ና በኢሜይል የመጡ ጥያቄዎች ናቸው። ከፌስቡክ ገጻችን ላይ የወሰድናቸውን ጥያቄዎች ላንሳ። አስተያየትና ጥያቄዎች ናቸው አንድ ላይ ተደባልቀው የቀረቡት። አቤል ኪዳነ እና ተስፋይ ኪሮስ የተባሉ አድማጮችን የፌስቡክ ገጻችን ተከታዮች ያነሱት ጥያቄ ኢንተርኔት አለመኖሩ መረጃ ለማግኘት እንቅፋት መሆኑን ጠቅሰዋል። አቤል መጀመሪያ ሕዝብ ኢንተርኔት ያገኝና ከዛ በኋላ ነው ተገምግሞ እኛ ብናወራ የሚሻለው ወይም እኛ ብንጠይቅ የሚሻለው ትርፉ ጉንጭ ማልፋት ነው ብለዋል። ተስፋይ ኪሮስ ደግሞ በክልሉ ኢንተርኔት በሌለበት መረጃ ትጠይቃላችሁ። እስቲ እንደ ጋዜጠኛ ያለውን ሁኔታ ገብተን እንድንዘግብ ይፈቀድልን ብላችሁ መጠየቅ ይሻላል የሚሉ ምክር ሀሳቡን ወደኛ አምጥተውታል። እንግዲህ እነዚህ ሁለት አስተያየት ሰጪዎች ኢንተርኔትን ከመረጃ ወይም የሰብአዊ መብት መረጃን ከመሰብሰብ ጋር ያያይዘዋል ና ኢንተርኔት መኖር አለመኖሩ ከሰብአዊ መብቶች መጣስ የመረጃ አሰባሰብ ጋር የሚያገናኘው ነገር ምንድን ነው የሚል ነው ጥያቄው። አቶ ዳንኤል ጋ እስቲ ለዚህ ምላሽ ስጡን። አመሰግናለው። ጥሩ ጥያቄ። በሌላ መልክም ብናየው የሚል ሀሳብ አለኝ። በተለይ ወደ መብት ስናቀርበው ኢንተርኔት የማግኘት መብት ማለት ዞሮ ዞሮ መረጃ ከማግኘት መብት ጋር ይያያዛል። የኢንተርኔት ጉዳይ እንደዚሁ ስናየው የሚገባን አይደለም። በተለይ ከመብት አንጻር ስናየው መረጃ ማግኛም እንዲሁም ደግሞ ሀሳብን በነፃነት መግለጫ ፕላትፎርም በመሆኑ መረጃዊ ማግኘትም ሀሳብን በነፃነት የመግለጽ መብትም ሁለቱም በህገ መንግስቱም እንዲሁም በሌሎች አዋጆች ጭምር በተለይ መረጃዊ ማግኘት መታዋጅ በግልጽ ተቀምጧል። ማንኛውም ሰው ያለምንም ገደብ መረጃ የማግኘት መብት እንዳለው በህገ መንግስቱም ደግሞ ሀሳብን በነጻነት የመግለጽ መብት በግልጽ ተቀምጧል። ያ ብቻ ደግሞ ሳይሆን ኢትዮጵያን በተቀበለቻቸው ዓለም አቀፍ የሰብዊ መብት ሰነዶች አይሲሲፒርንም ብንመለከት በአንቀጽ አስራ ዘጠኝ ላይ በግልጽ ዜጎች ሀሳባቸውን በነፃነት መግለጽ እንዳለባቸው ያስቀምጣል። በትግራይ ክልልም ያለውን እንግዲህ የኢንተርኔት መኖር አለመኖር እንደው ከኢንተርኔትነት ባሻገር ከመብት ጋር ማያያዙ ተገቢ ነው ብዬ ስላሰብኩ ነው። ስለዚህ የኢንተርኔት ባለመከፈቱ ምክንያት በዛ አካባቢ የሚገኙ ዜጎች መረጃ እንደልባቸው እንደማያገኙ፣ እንዲሁም ማሳብንም በነጻነት እንደማይገልጹ ግልጽ ነው። ኢንተርኔት ባለመኖሩ ብቻ እነዚህ መብቶች ኤክሰርሳይዝ ማድረግ እንደማይቻል በግልጽ ማየት እንችላለን ማለት ነው። አቶ ፍስሐ መረጃን ከማሰባሰብ አንጻር የኢንተርኔት መኖር አለመኖሩ እክል ነው ወይ? ቀዳሚ የገለጸው ነገር አለ። ከዛ በላይ ደግሞ ኢንተርኔት መኖሩ ለብዙ ነገሮች አስፈላጊ ጉዳይ ነው። የአስፈላጊነት አንጻር ስ ከመጠነት አንጻር ብቻ ሳይሆን ማለት ነው። በተለይ የሰብአዊ መብት ስራዎችን ለመስራት፣ የሰብአዊ መብት መረጃዎችን ለመሰብሰብ የኢንተርኔት አስፈላጊነት በጣም ጠቃሚ ነው። በኢንተርኔት የሰብአዊ መብት ጥሰት ተንቀሳቃሽ ምስሎች፣ ፎቶዎች፣ ጥቆማዎች ይመጣሉ። ከዛ በተጨማሪ ደግሞ በኢንተርኔት ላይ የተመሰረቱ የመገናኛ ዘዴዎች አሉ። ከዋትሳፕ ጀምሮ ቴሌግራም፣ ፌስቡክ፣ ሜሴንጀር፣ ትዊተር ምናምን እያሉ እዛ ላይ እንግዲህ እነዚህ ደግሞ እንግዲህ ኢንተርኔት ውስጥ ናቸው። እነዚህ ደግሞ መደበኛ ስልክ ከመጠቀም የተሻለ ርካሽ ናቸው። ሁለተኛ ደህንነታቸው የተሻለ ነው ከሌሎቹ። ስለዚህ ዜጎች በነፃነት የደረሰባቸውን ጥቃቶች የያዙትን ጥቃት ሪፖርት ማድረግ ይችላሉ፣ እንደ አምነስቲ ሆነ ሌሎች ሽ ድርጅቶች። ከዚህ አንጻር እንግዲህ አሁን ትግራይ ውስጥ ያለው ነገር ብዙ በተለይ ኢንተርኔት አለመኖሩ የተፈጸሙትን ጥቃቶች በጨለማ ውስጥ እንደተፈጸሙ ማድረግ ይቻላል። ብዙ ችግሮች እንዳሉ እናውቃለን በተዘዋዋሪ ቢሆን የሆኑ ይደርስናል ሙሉ ለሙሉ ለማረጋገር የኢንተርኔት አገልግሎት ለሚኖሩ ከፍተኛ ችግር ፈጥሯልና ስለዚህ ኢንተርኔት የሌለበት ቦታ ማለት ጨለማ ውስጥ ያለው እስካሁን ባለው ሁኔታ ስለዚህ የጨለማ ውስጥ ነው። እነዚህ የሰብአዊ መብት ጥሰቶች እየተፈጸሙ ያለው ስላሉበት ሁኔታ ማወቅ አይቻልም። አስቸኳይ ደርሶ ሪፖርት ማድረግ አልተቻለም። መፍትሄ መስጠት ማልተቻላል ከተቀኔ ከአንጻር በተለመ ሰብአዊነት ስራዎቻል አቶ ፍሳህን ተከታይ አያይዤ ጥያቄን ለአንሳ ኢንተርኔት፣ ይህን ያህል ሰብአዊ መብት ጥሰቶች መረጃ አሰባሰብ ጠቃሚነቱ ይህን ያህል ከሆነ ኢንተርኔት በሌለበት ያሉ ግብአቶች ማሰባ መሰባሰብ በማይቻልበት ሁኔታ የሚገኙ መረጃዎች ተአማኒነታቸው ወይም ደግሞ የሁሉንም ወገን መረጃ ማካተታቸው ላይ ምን ያህል የታመኑ ናቸው ማለት ይቻላል? ተደራሽነትና ላይ ደግሞ ለብዙ ሰው አክሰሰብል ከመሆኑ አንጻር የአካታችነትን የሰብአዊነት ጥናቶች ሁሉንም ወገን አካታች በተለያየ ገኖች የመጡ መልክ መረጃዎችን ለማግኘት በጣም ይረዳል። ይህ ኢንተርኔት በመለቀት ሁኔታ ላይ የሚሰሩ ጥናቶች ማለት እሱ ብቻ አይደለም፣ ኢንተርኔት ላይ ከተመሰረቱ ነገሮች አይደሉም። ሌሎች የማግኘት ዘዴዎች አሉ፣ ግን እነሱ ደግሞ ሊሚቴሽኖች መጭ አላቸው። ተለያዩ ሜጆች እንጠቀማለን። ስልክ ልንጠቀም እንችላለን። ስልክ ካለ ሳንደት እንኳን ባይኖር ሌላ የሰዎችን ሙቭመንት መጠቀም ይቻላል። ከአንድ ቦታ ወደ አንድ ቦታ የሚሰደዱ ሀገር ውስጥም ሆነ ዓለም አቀፍ ተፈናቃዮች ሊኖሩ ይችላሉ ሪፊጂ ወይ ደግሞ ነገር የተፈለገ አይዲፒ የምናቸው ውሃን መሱ መሱም በመጠቀም ሊገኝ ይመስላል ግን ከኮስ አንጻር ከተደራሽነት አንጻር ስናየው የኢንተርኔት መኖር የኛን ስራ የሚያሰለል። አቶ ዳን ይርጋ ልምጣና በትግራይ ክልል የሚገኘውን የሰብአዊ አያያዝ ሁኔታ የገመገማችሁበት ያወጣችሁት ሪፖርት አለ። እንግዲህ በትግራይ ክልል ስላለው የሰብአዊ መብቶች ሁኔታ መግለጫ ብቻ ሳይሆን በተለያዩ በምናገኛቸው መድረኮችን፣ ስብሰባዎችም ጭምር ያለንን ኮንሰርን በግልጽ እናስቀምጥ ቆይተናል። መግለጫዎችም ጭምር አውጥተናል። ለምሳሌ የቅርቡን መግለጫ ለመጥቀስ ያክል ጥር አስራ አራት ሁለት ሺ አስራ ሶስት አመተ ምህረት አንድ አስቸኳይ ጋዜጣዊ መግለጫ አውጥተናል። ይሄ መግለጫ እንግዲህ በትግራይ ክልል ያለው የሰብአዊ መብቶች ሁኔታ አስቸኳይ መፍትሄ ይሻል የሚል ርዕስ ይዞ የወጣ ነው። በዚህ መግለጫ ላይ በርካታ ዝርዝር የሰብአዊ መብት ጥሰቶችን አስቀምጠናል። ከዛ ውስጥ የተወሰኑትን ለመጥቀስ ያክል ግድያዎች፣ አካል ማጉደል፣ እስሮች፣ እንግልቶች አስገድዶ መድፈር እንዲሁም ደግሞ የንብረት ማውደም ጭምር በግልጽ በዝርዝር አስቀምጠናቸዋል። ብቻ ደግሞ ሳይሆን የሰብአዊ ድጋፍ ወይም የሰብአዊ እርዳታዎች ጭምር በአግባቡ እየቀረቡ እንዳልሆኑ፣ በዚህም ምክንያት በርካታ ቁጥር ያላቸው ዜጎች ለአስከፊ ረሀብ እንደተዳረጉ ጭምር ይሄን በግልጽ ገልጸናል። እንዲሁም ደግሞ መሰረታዊ አገልግሎቶች ለምሳሌ መብራት፣ ውሃ፣ ስልክ የመሳሰሉትን የባንክ አገልግሎትንም ጭምር እንዳልተከፈቱ ጭምር እሱም በአስቸኳይ መከፈት እንዳለበት ጭምር በዛ አስቸኳይ ጥሪያችንን አስተላልፈናል። ያ ብቻ ደግሞ ሳይሆን ለአብነት ያክል ጋዜጠኛ ዳዊት ከበደ እና በረከት በርሄ ጥር አስራ አንድ ቀን ሁለት ሺህ አስራ ሶስት ዓመተ ምህረት በጸጥታ ኃይሎች መገደላቸው ጭምር ህጋዊ ያልሆኑ ስራዎች እንዲሁም የሰብአዊ መብትን አስጊ ደረጃ ላይ የሚያደርሱ እርምጃዎች እንደሆኑ ገልጸናል። ስለዚህ ዘርዘር ያለ በጣም ጠንካራ የሆነ ነገር ግን በጣም አሳሳቢና አስቸኳይ መፍትሄ ይሻል የሚል አስቸኳይ ጋዜጣዊ መግለጫ ጭምር በማውጣት በትግራይ ክልል ያለውን አሳሳቢ የሰብአዊ መብቶች ሁኔታ አሳውቀናል። ይህንንም ምንም እንግዲህ መግለጫ ለሚመለከታቸው የመንግስት አካላት ጉዳይ እንመለከታቸዋል ላልናቸው ልከናል፣ ለሚዲያ ልከናል፣ እንዲሁም ለፓርትነሮቻችን ጭምር አሳውቀናል። ያ ብቻ ደግሞ ሳይሆን አሁንም ተጨማሪ የሰብአዊ መብት ጥሰቶች እየተፈጸሙ እንዳሉ ከአካባቢው የተለያዩ መረጃዎች ይደርሰናል። ቅድም እንደተጠቀሰው በአካባቢው የኢንተርኔት አገልግሎት የስልክ አገልግሎት እንደ አስፈላጊነቱ እየሰራ ስላልሆነ ይሄን መረጃ በማሰባሰብ ስራችን ላይ ከፍተኛ እክል ገጥሞናል። ስለዚህ አሁንም በቀጣይ ሰመጉ አቅም በፈቀደ መጠን መርማሪዎችን በመላክ በክልሉ በተለያዩ አካባቢዎች ላይ ያለውን የሰብአዊ መብቶች አያያዙ ሁኔታ ደግሞ በቀጣይ መግለጫ የምናወጣ ይሆናል። ግን አሁንም ባለንበት ሁኔታ ላይ በምናገኛቸው መድረኮች፣ ስብሰባዎች እንዲሁም ደግሞ ይመለከታቸዋል አልናቸው አካላት ጭምር በትግራይ ክልል ያለውን አሳሳቢ የሰብአዊ መብቶች ሁኔታ እስቲል አስቸኳይ መፍትሄ ማግኘት አለበት የሚለውን ውትወታችንን እንደቀጠል እንገኛለን። በጣም አመሰግናለሁ አቶ ዳና። አቶ ፍስሀ እናንተም እንዲሁ በተደጋጋሚ መግለጫዎች ስታወጡ ነበርና በአሁኑ ሰዓት እጃችሁ ላይ ያለው በትግራይ ክልል ውስጥ ያለው የሰብአዊ መብት አያያዝ ሁኔታ ምን ይመስላል? ሁሉንም ሪፖርታችሁን ሳይሆን አንኳር አንኳሩን አጠራ አድርገው እንግዲህ የተለያዩ ስቴጆችን አልፏል የተለያዩ ደረጃዎችን መጀመሪያ ላይ ግጭቱ በተፈጠረበት ጊዜ ላይ የነበሩት ጥቃቶቹ አሁን ያሉ ባህሪያቸውን የቀየሩ ነገሮች አሉ። በመጀመሪያ ላይ ይታይ የነበረው በተለይ መደበኛ አይነት ግጭት ኮንቬንሽናል አልዋርበ የሚባለ ነገር በነበረበት ጊዜ ላይ በተለይ ከተሞች አካባቢ የከባድ መሳሪያዎች ሰላማዊ ሰዎች የሚኖሩባቸው የተፈለቀዱባቸው ቦታዎች ላይ የተፈጸሙ ከባድ መሳሪያ ጉዳቶች አሉ። ይህ ጦር ወንጀልም ነው። በተለያዩ ቦታዎች ላይ ታይተዋል። ሁመራ፣ መቀሌ፣ አክሱም እንደዚህ ነገሮች አሉ። የተወሰኑ ቦታዎች ላይ በተለይ ምዕራብ ትግራይ ማይከራ ሁመራ አካባቢያን ትንሽ ቦታዎች ላይ ደግሞ እንደየ ሁኔታው በብሔር ላይ የተመሰረቱ ግጭቶች ለረጅም ጊዜ ቆይተዋል። አሁንም በተወሰነ ቦታዎች ላይ አሉ። እንደዚያ ነገሮች ነበሩ። ሌላው የኤርትራ ወታደሮች የፈጸማቸው ሽክት ከዚ ሊበስ

ራይ የደረሱ ከፍተኛ ጦርነቶችን ሰዎችና ሰሆሰት ካምፖችን ማጋጣል በተለይ ኤርትራ ወታደሮች ናቸው የሚያደርጉት። እንደዚህ እንደዚያ ነገሮች አሉ። ተፈክር ሪፖርት ማውጣጠል ነው። አንድ ተያያዥ ጥያቄ ላንሳ። ትግራይ ክልል ውስጥ ስላለው የሰብአዊ መብቶች አያያዝ ሁኔታ ሲያነሱ፣ አንዳንዶቹ ጥቃቶች አሁን የሉም፣ አንዳንዶቹ ደግሞ መልካቸውን ቀይረዋል ብለዋል። የትኞቹ ጥቃቶች ናቸው የሌሉት? የትኞቹ ጥቃቶች ናቸው መልካቸውን የቀየሩት መልኩን ቀይሮ የምናየው በተለይ ሴቶች እና ህጻናት ላይ የሚፈጸሙ ፆታዊ ጥቃቶች አስገድዶ በርበርን ጨምሮ ማለት ነው። በብዙ ቦታዎች ላይ ሪፖርት እየተደረጉ ነው። ይሄ እንግዲህ ብዙ ጊዜ ጦርነት ሲኖር የሚያጋጥም ነገር ነው እና ጥንቃቄ ሊደረግበት ይገባ የነበረ ነገር ነው ግን ጦርነቱ ከመራዘሙ እና በተለይ አካባቢ የተወሰኑ ብዙ ቦታዎች ላይ የጸጥታ ኃይሎች ከመሰማራታቸው አንፃር ይሄ ነገር በመከለከል ተማም በሌሎች ቦታዎችን ላይ በሰፊው እየታየ ነው። ስለዚያ ይኛው አዲሱ ፊቸር የምንለው። ይሄኛው እስካሁንም የቀጠሉ አሉ። ለምሳሌ ኤትኒክ ፕሮፋይሊንግ ወይም ደግሞ ሰዎችን በብሔራቸው ፕሮፋይል አድርጎ የተወሰኑ አገልግሎቶችን እንዲያገኙ ወይም እንዳያገኙ ማድረግ አሁንም የሚታይ ነገር ነው። ከመጀመሪያ ጀምሮ ነበረ፣ ግን በተለያዩ ሁኔታዎች የቀጠለ ኤርፖርት ላይ ማለት ለትግራይ ተወላጆች ትግራይ መታወቂያ ያለ ሰው ከባድ የተለየ ጥያቄ ነው የሚደረግለት፣ የተለየ አሰራር ነው ያለው። ይህ እንግዲህ ከብዙ ሰዎች ያገኘ ነው። አሁንም የቀጠለ ነገር ነው። በረራ የተከለከሉ ሰዎች አሉ። በረራ ያመለጣቸው ሰዎች አሉ። ወይም ደግሞ ተንገላተው መጨረሻ ላይ በረራ ያገኙ ሰዎች አሉ። ከትግራይ ወደ አዲስ አበባ በትራንስፖርት መምጣቱ እንደዚህ ከፍተኛ ችግር ነው። በተለያዩ ቦታዎች ላይ ቼክ ፖይንት ወይም ኬላ የሚባሉት አሉ። መታወቂያ እየታየ ብዙ ነገሮች ቼክ ይደረጋሉ። ክብርን የሚነካ አይነት ትሪትመንት እና የፍተሻ የአካላዊ ፍተሻዎች ይደረጋሉ እና ከዚህ ጋር ተያይዞ ደግሞ የሚበዘኑ የሶታ ጥቃቶችም እንዳሉ ነው የሚታየው። ስለዚህ የተወሰኑት የቀሩት ለምሳሌ ኦልሬዲ ብዙ ቦታዎች ከተያዙ በኋላ በተለይ ከማይካራ ሁመራ ያየ ናቸው ነገሮች ያው ስለቆየ እና አንደኛ የተወሰነው ኮሚኒቲ ደግሞ ቦታዎቹን ለቀው ስለወጣ ያው መቀጠል አልቻለም። ምናልባት ቢገኙ ሁሉ ሊገትል ይችላል። ብዙ የትግራይ ተወላጆች ከነዚህ ወጥተዋል። በሚደርስባቸው ጥቃቶች እና ማስፈራራቶች ምክንያት ለዛ ነው እንጂ ድርጊቱ ስለሌለ ሳይሆን ያው ከዛ አካባቢዎች ላይ ሰዎች ስለወጣ። ማይካድራ ግን እናንተ ባወጣችሁት ሪፖርት ማይካድራ ላይ ተጠቂው የቀረው እና አብዛኛው የአማራ ተወላጆች የሚል ሪፖርት አውጥታችሁ ነበር እና ትንሽ ግር ስላለኝ እሱ ላይ እንዲያብራሩ ነው። ማይራካራ፣ እንግዲህ እ ሪፖርት ያደርግ ነው እዛ ቦታ ላይ ጭፍጨፋ እንደተፈጸመ በዋነኝነት ያሳየ ነው። በነዛ ሁለት ቀናት ላይ ጥቅምት ሰላሳ እና ህዳር አንድ ላይ ሊን እስከሚነገር ድረስ በዛ የተፈጸመን ነው በተለይ የአማራ ተወላጆች ላይ የተፈጸመ ነው። ከዛ በኋላ ማይካራ በፌደራል አስተዳደር እና በፌደራል ጸጥታ አካል እና በተለይ ደግሞ የአማራ ክልል ታጣቂ ኃይሎች ከገቡ በኋላ ያ ጥቃት ደግሞ ቀጥሏል። በተለይ በትግራይ ተወላጆች ላይ ቀጥሏል። ብዙ አይነት ጥቃቶች እንደደረሰባቸው መረጃዎች አሰባስበናል። የሚቀጥለው በምናወጡ ሪፖርት ላይ የምናሳየው ሆናል። ስለዚህ ፌዝ ነበረው ወይም ደግሞ የተለያየ ጊዜ ነበሩ። የመጀመሪያ ላይ አማራዎች ላይ የተፈጸሙ ነበሩ። በኋላ ላይ ደግሞ እነዚህ የተለያዩ የክልልና የፌዴራል ጸጥታ አካላት ከገቡ በኋላ ደግሞ ጸጥታ አካላቶች አይደሉም፣ እዛ አካባቢ ያሉ የቀን ሰራተኞችም በዚህ ውስጥ እንደተሳተፉ ነው። ብዙ የተለያዩ ወላጆች ላይ ከቤታቸው እንዲፈናቀሉ፣ እንዲታሰሩ ያለ ፍርድ ለረጅም ጊዜ ምግብ በሌለበት ሁኔታ ወይም የተወሰኑ ሰዎች ደግሞ ሬፍ ደጋፊዎች ናቸሁ፣ የቀድሞ አባላቶች ናቸው ተብሎ የተገደሉ ብዙ ሰዎች እንዳሉ፣ ፌዝ ነበረው ወይም የተለያዩ ደረጃዎች ጊዜያት ነበሩት ማለት ነው። ወደ አድማጭ ጥያቄ ልለፍ። ደረጀ ጂኤም የተባሉ ጠያቂ ከአዲስ አበባ መሆናቸውን ጠቅሰው በኢሜይላችን በላኩት ጥያቄ ከፊቱ አስተያየት አለ። ከዛ በኋላ ነው ወደ ጥያቄያቸው የሚመጡትና ጦርነት ነውና ትግራይ ውስጥ የሞቱና የተጎዱ በርካታ ሰዎች ሊኖሩ ይችላሉ። እነዚህ ችግር የደረሰባቸው ሰዎች ምንም አይነት ቅሬታ ቢያቀርቡ አይፈረደባቸውም። በጣም የሚያሳዝነው ማይካድራን ጨምሮ በተለያዩ አካባቢዎች ግፍ የፈጸሙ የህወሓት ታጣቂዎችና አባላት ወደ ሱዳን ሸሽተው ሚዲያና ታላላቅ ተቋማት የመረጃ ምንጭ እያደረጓቸው ነው። እንዲሁም ከስልጣንና ከጥቅም የተወገዱ የህወሓት ሰዎች ሐሰተኛ መረጃዎችን በማሰራጨት ተጠምደዋል ካሉ በኋላ ለመሆኑ የሰብአዊ መብት ተቋማት የመረጃ ምንጮቻቸውን ገለልተኝነት ወይም እውነትነት በምን አይነት ሁኔታ ያጣራሉ ሲሉ ይጠይቃሉና ሁለታችሁም የምትመሯቸው የሰብአዊ መብት ተቋማት ድርጅቶች ናቸው እና ለዚህ ጥያቄ ምላሻችሁ ምን ይሆናል? ከአቶ ዳን ልጀምር። እንግዲህ እንደሚታወቀው የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ፣ ከአስራ ዘጠኝ ሰማኒያ አራት ዓመተ ምህረት ጀምሮ ቀደም ብዬ እንደጠቀስኩት በጣም ዝርዝር የሰብአዊ መብት ጥሰቶችን በበቂ ማስረጃ ካጣራ በኋላ ነው ለሚመለከቱ አካላት፣ ለህዝብ ይፋ የሚያደርገው። እንግዲህ እነዚህ የማጣራት ስራዎችን ስንሰራ የመረጃ ምንጮቻችንን ገለልተኝነት እና እውነተኝነት የመጀመሪያው መስፈርት ነው። እንደው ዝም ብለን ጉዳዩ ተከሰተ ስለተባለ በሰሚ ሰሚ ሪፖርት አናወጣም፣ አውጥተንም አናውቅ። ለምሳሌ አንድ ቦታ ግድያ ተፈጸመ ከተባለ ያን ግድያ የተፈጸመበትን ሰው ሙሉ ስም፣ መኖሪያ አድራሻው፣ ኢዝን ገዳዩ ማን እንደሆነ፣ ለመግደል የሰጠውን ምክንያት፣ እንዲሁም የሟች ቤተሰብን ጭምር እስከ ማነጋገር ነው የምንደርሰው። እኛ ሪፖርት ከማውጣታችን በፊት ምናልባት ይሄንን የሰመጉን ቀደም በስ ያወጣናቸውን ሪፖርቶች ማየት ይቻላል። እስከ ሟች ፎቶግራፎች፣ ዝርዝር የቤት ቁጥር ጭምር ሳይቀር ነው ሪፖርት የምናወጣው። ስለዚህ በተቻለን አቅም የምንጮቻችንን ገለልተኝነትና እውነተኝነትን ሳናጣራ ሪፖርት አናወጣም። ከአንድ ወገን ብቻ ደግሞ አይደለም። አቅም በፈቀደ መጠን የሰብአዊ መብት ጥሰቱን ፈጽሟል ከተባለው አካል ወይም አካባቢ ጭምር ኮራቦሬት ለማድረግ ወይም ምላሽ ለማግኘት ባላንስ ለማድረግም ጭምር ጥረት እናደርጋለን። ስለዚህ መስፈርቶች ነው መግለጽ የምናወጣው። ለዚህም ነው አንዳንድ ጊዜ የምናወጣቸው መግለጫዎች ለተወሰነ ጊዜ ይዘገዩብናል። ይሄ የሚሆንበት ምክንያት የተወሰኑ መረጃዎችን የሚይዝና ነገር ግን ማስረጃዎች ስለሚገባን እነዛን ማስረጃዎች በእጃችን እስኪገቡ ወይም በደንብ ክናመሳክራቸው ጊዜ ይፈጅብናል። ስለዚህ እኛ ኢሰመጉ ሁሌም ቢሆን የመረጃውን ገለልተኝነት እንዲሁም እውነተኝነት፣ ተቀባይነት ጭምር ማጣራት ተገቢ ነው ብለን እናስባለን። በዚህ መልኩ ነው እስከዛሬ ስንሄድ የቆየ ነው። አቶ ፍስሐ ሪሰርች እንግዲህ አሰራር ዘዴዎች ያሉት የሰብአዊ መብት ሪሰርች አሰራር ዘዴዎች ገለልተኝነትም በተመለከተ እንግዲህ አምነስቲ ኢንተርናሽናል ያው የፖለቲካ የሆነ የሌላ አመለካከት የለውም። እንደ ድርጅት ሰብአዊ መብት ላይ ያተኮረ ድርጅት ሰብአዊ መብት ላይ ሲሰራ በጣም የቆየ ድርጅት ነው እና ለዚህም ደግሞ ገለልተኝነቱን እና የሚያገኝ ያቸውን መረጃዎች ትክክለኛነት የሚያረጋግጥባቸው ሪሰርች ሜቶዶሎጂ ወይም የጥናት ሜቶዶሎጂዎች አሉት። አንድ ሰው ወይም በቡድን የሚሰራ ቢሆንም ከዛ በኋላ የተለያዩ ደረጃዎችን ያልፋል። ብዙ ሰዎች ተጣርቶ የሚሆነው አንደኛው፣ ሁለተኛው ደግሞ ሪሰርች በሚሰራበት ጊዜ ከብዙ ወገኖች በተለይም ከመንግስት ምላሽ የሚሰጥበት ለመውቃ የመንግስትን አመለካከት ለማካተት ምን ጊዜም ጥረት ያደርጋል። ያ እንግዲህ ምንጊዜ እንዲተሳካ ማለት አይቻልም። አንዳንዴ የእነዛ ወገኖች መልስ የማይሰጡበት ጊዜ ደርጋ የመመለሱበት ጊዜ ስልክ የመመለሱበት ጊዜ ሊኖር ይችላል። ግን በተቻለ መጠን እነዛን ሰዎች ለማናገር እና እነሱን አመለካከት የእነሱን መረጃ ለማካተት ያለው ነገር መቸደደጃችን ስታለ ምንጊዜ ምንሞክራለን። ያው እዱን ተጠቀሙበት አልተጠቀሙበት ያደርጋል። ሌላው ከዚህ ከገለልተኝነት ጋር ደግሞ ከመረጃዎቹ የሚገኙበትን ምንጮች የተለያዩ መንገዶችን እንጠቀማለን። ለምሳሌ በዊትነስ ወይም በምስክር የሚሰጡ ምስክርነቶችን ነገ በአንድ ወይ በሁለት ሰው ብቻ ላይ ለአማራ ሲታሳሆን ከተለያዩ ማስረጃ ምንጮች ጋር ማረጋገጥ እንሞክራለን። ቪዲዮ፣ የፎቶ፣ የሳተላይት ሜጅ እና ሌሎች ቴክኖሎጂዎችንም ያይዘ ከእነሱ ጋር ለማነሳሰር ሞክራል። ይሄ ባልተሟላበት ጊዜ የተውና ማረጋገጥ ስላልቻልም በሙሉ ለሙሉ ወደ ትክክለኛ ናቸው የሚለመደ መሆናቸውን ማረጋገጥ ስላልቻልም ብዙ ጊዜ ያልተናገርንባቸው ሉ እውነተኛ የሚመስሉ ማለት ነው። ስለዚህ ሜቶዶሎጂያችን ያለው ጥንካሬ ነው። ለረጅም ጊዜ ተአማኒነቱን ይዞ እንዲዘምጫ ያደረገው የአሰራርም

ያንን በከበር መልኩ ነው የሚሰራው ማለት ነው። ሌላ ታደሰ ካሳ የተባሉ ጠያቂ እንዲሁ በፌስቡክ ገጻችን ላይ ነው እሳቸውም ጥያቄያቸውን የሰነዘሩት። ትግራይ ላይ በተከሰተው ጦርነት ህዝቡ ለጉዳት እንደተዳረገ አያጠራጥርም። በዚህም አንዳንድ ግለሰቦች ጉዳዩን ከፖለቲካ ትርፍ አንጻር በማየት ህዝቡ ድጋፍ እንዳያገኝ በመቀስቀስ ላይ አሉ። ይህ ተግባራቸው ከሰብአዊ ድጋፍ አንጻር እንዴት ይታያል? ማንንስ ነው የሚመለከተው? ሰብአዊ ድጋፍ እንዳይደረግ መከልከልን የህግ ጉዳይ እንዴት ያየዋል የሚል ጥያቄ አንስተዋል እና የተጎዱ ሰዎች ድጋፍ እንዳይደረግላቸው በየትኛው መልኩ መከላከልን ከሰብአዊ መብቶች አንጻር እንዴት ይታያል ነው የሚለው ጥያቄ እንግዲህ በጦርነት ጊዜ ተግባራዊ የሚሆኑ ልዩ ህጎች አሉ። አንደኛው የሰብአዊነት ህግ ማንታር ያለው የሚባለው ነው እና በዚህ ጊዜ ውስጥ አንደኛው ከፍተኛ ጥንቃቄ ሊወሰድባቸው የሚገባው ነገሮች በጦርነት ውስጥ ከሚሳተፉ ወገኖች የሚጠበቀው ነገር ለሰላማዊ ዜጎች እና ግጭት ስላሌሉ ላይ ሌሉ ወገኖች የሚደረጉ ተባቢ ድጋፎች ለምሳሌ ምግብ፣ የጤና፣ የውሃ እነዚህ ነገሮች መገደብ እንደ ጦር ወንጀል ነው የሚቆጠሩ። ከሰብአዊ መብት አንጻርም ስናያቸው ደግሞ በዓለም አቀፍ እና በኢትዮጵያ ህጎች ላይ የተቀመጡ መኖር የመኖር መብትን ምግብ፣ የተሟላ ምግብ፣ የህጻናት መብትን፣ የሴቶች መብትን ይሁም የጤና መብትን የሚነኩ ነገሮች ናቸው። ስለዚህ እንደዚህ አይነት ድርጊት ውስጥ መሳት የሰብአዊ መብት ጥሰት ነው። ከዛ በተጨማሪ ደግሞ የአለም አቀፍ የጦር ታይድ ህጎችን የሚጻረር ነው። ባትምቱ ሲሪያስ ከሚባሉት የጦር ወንጀሎች ውስጥ አንደኛው በሰላማዊ ዜጎች እና በጥፍነቱ ለማይሳተፉ ወይም መሳተፍ ለማይችሉ ሰዎች ከጦርነቱ የወጡ ሰዎችን ሰብአዊ እርዳታ እንትን ማለት ነው። ስለዚህ ህጉ በዚህ መልኩ ነው የሚያየው። በዚህ ውስጥ እንግዲህ ግለሰቦች ብቻ አይደሉም፣ አንዳንዴ ጦርነቱ ውስጥ የሚሳተፉ ወገኖችም በተለያየ መልኩ ሲጥሱት ይታያል። አንደኛው ያው አክሰስ መከልከል ነው፣ ወይም ደግሞ ተደራሽ እንዳይሆኑ አካባቢዎች ተደራሽ እንዳይሆኑ ክልከላዎችን ማስቀመጥ ተከታትሎ ሌላኛው ደግሞ የሚቀርቡ ሰብአዊ እርዳታዎችን ቡጋ ሳይደርስ መዝረፍ፣ ለሌላ ገቢ መንጭ ማድረግ፣ ዘርፎ ወይ መሸጥ፣ ህዝቡ ጋ ሳይደርስ ወደ ራሳቸው መጠቀሚያ ማረግ፣ እንደዚህ እንደዚህ አይነት ነገሮችን የሚያደርጉበት ሁኔታ አለ። ስለዚህ ይህ እንግዲህ የዓለም አቀፍም የዓለም አቀፍ የሚተውነት ህግም የሰብዊ መት ህጎችም ሰብአዊ ድጋፍ እንዳይደረግ መከልከል የህግ ጉዳይ ስንዴት አይዋል የሚል ጥያቄ ነው ያነሱት። ና አቶ ዳንስቲ ለዚህ ጥያቄ ምንድን ነው ምላሹ? ያለውን የሰብአዊ መብት አያያዝ ሁኔታ በተለይም ሰብአዊ ድጋፍ የማግኘትን ጉዳይ ከፖለቲካ ጋር ማያያዙ ተገቢ አይደለም። እውነት ለመናገር በማንኛውም መልኩ የሰብአዊ መብትና ሰብአዊ ድጋፎች ከፖለቲካ ጋር መያያዝ የለባቸውም። ይሄንን የተለያዩ ወገኖች በራሳቸው በሚመቻቸው ወይ ደግሞ አንዳንድ ጊዜ በተሳሳተ መረጃ በዛ አይነት ኮንክሉዥን ይወስዳሉ። ግን እኛ እንደ ሰብአዊ መብት ተቋም ሰብአዊ ድጋፍ የሚደረግላቸው ወገኖች በምንም መልኩ ከፖለቲካ ጋር መያያዝ የለበትም። የሰብአዊ ድጋፍም ደግሞ ያለምንም መከልከል ሰብአዊ ድጋፍ ለሚያስፈልጋቸው ወገኖች ሁሉ መድረስ አለን። ይህንን አለማድረግ ባይዘዌ በህግም የሚያስጠይቅ ነው። የሰብአዊ ድጋፍ የሚያስፈልጋቸው አካላትን ምንም አይነት ምክንያት ተሰጥቶት የሰብአዊ ድጋፍ አገልግሎት እንዳይደርስ አለማድረግ ብቻ ሳይሆን ድርጊቱን ራሱ በሚፈለገው መጠን በሚፈለገው ፍጥነት አለማድረግ ራሱ ከሚያደርሰው የሰብአዊ ጥፋት አንጻር ተጠያቂ ያደርጋል እንኳን ኢንቴንሽናሊ መከልከል ቀርቶ። ስለዚህ እኛ እንግዲህ ብዙ ኤክስኪዩዞች አሉ። ከመንግስትም ወገን ከሌላኛውም ወገን የሰብአዊ ድጋፍን በሚመለከት በበርካታ መንገዶች እንሰማለን። ከፖለቲካ ጋር የማያያዝ ነገር አለ። ይሄ አይ ቲንክ መቅረት ያለበት ነው፣ ተገቢም አይደለም። አሁን መቅደም ያለበት ወገኖችን፣ ሰዎችን ማትረፍ ነው እንጂ ወደ ሌላ የፖለቲካ ካልኩሌሽን ውስጥ ገብቶ ይባል መሰራት መድረስ የሚገባ ባበትን ኤክስፐርቶች እንደው ለዚህ አተካሮ መዋል የለበትም ግን ዞሮ ዞሮ በህግ ያስጠይቃል። በዓለም አቀፍ ህግ ጭምር የሰብአዊ ድጋፍ እና እርዳታ እንዳያገኙ መከልከል በተለይ ሲቪሊያን ውሃ፣ መድኃኒት፣ ምግብ እንዳያገኙ ይህንን መከልከል በዓለም አቀፍ ህግ ጭምር በጦር ህጎች ጭምር የተከለከለ ነው። የመጨረሻው ጥያቄ መጀመሪያ ላይ ስለ ድርጅቶቻችሁ አብራሩልን ካልኩት ጋር የተያያዘ ነው የሚሆነው። የምታወጧቸው ሪፖርቶች ሁልጊዜም በተለያየ ቡድኖች የተወጠሩ ናቸው። ይሄ ሪፖርት ወጥ ቷል ተብሎ ሁሉንም በሚያስማማ መልኩ ተቀባይነት አያገኝም። ልክ እናንተ እነዚህን ሪፖርቶች ስታወጡ ከማህበረሰቡ ከመንግስት ከሌሎችም አካላት የምትጠብቁት ምንድን ነው? እኛ እንግዲህ በእነዚህ ጉዞዎች ላይ የምንጠብቀው ሰላማዊ ጥያቄዎች ማንም ላይ ተፈጻሚ ማንም ላይ ራሳችን ላይ እንደተፈጸመ አድርገን ነው መቆጠር መውሰድ ያለን ሴት ላይ ወንድ ላይ እዚህኛው ብሔር ላይ እዛኛው ብሔር ላይ ሽማግሌ ላይ ወይ ሕፃን ላይ ተፈጸመ የሚለው ልዩነት መፍጠር የለበትም። የሰብአዊነት ጉዳዮች ተሰውበት ጊዜ እኔ ላይ እንደተፈጸመ ጥቃት መውሰድ መቻላል። ይሄ እና ግን ዛብ የበዛበት ሁኔታ ላይ በተለይ ደግሞ ቪክቲም ሁድ የፖለቲካ መሳሪያ በሆነበት ጊዜ ላይ ያንን አቮይድ ማድረግ አይቻልም። እኛ ግን ለዛ ይጠቅማል ላይ ሳይሆን የሆነ ጊዜ ላይ ሁሉም ሰው የመንግስት ባለስልጣናትም ሆን በነዋሪም ሆን የሰጣ ጋናት እንዲሆኑ አንድ ሰው ላይ የተፈጸመ ጥቃት እኔም ላይ እንደተፈጸመን ቆጥረዋለን። የሰውየውን ቦታ ብሄር፣ ፖለቲካ፣ አመለካከት፣ የኢኮኖሚ ሁኔታ ሳይገድበን ማለት ነው። ያንን ማድረግ ካልቻለን ያው አዙሪት ውስጥ ነው ምንገባ። ሰብአዊ መብት ሁኔታዎችን መጠቀሚያ የሚያደርግ ፖለቲካ ከሰብአዊ መብት ጥሰት አያወጣንም። እንዲያውም መልሶ ሊገጥም ምክንያቱ ያን የተጠቀማቀን ዝነሙገ ደግሞ ሌላውን ወገን አያቆምና ምናልባት ኢትዮጵያ ውስጥም የምናየው የዛ ነጸብራቅ ይመስለኛል። ከተወሰነ ጊዜ በፊት ሰብአዊ መብት ጥሰቶች በተለያዩ ፈለች ሲፈጸሙ ይጮሁ የነበሩ ወገኖች በተለያየ መልኩ ወደ ስልጣን ሲመጡ ደግሞ የእኛን ሪፖርቶች እና የሌሎችን ሪፖርቶች ሲያጣጥሉ ማየት ይታያል። ይህ እንግዲህ የሰዎቹ ምርጫ ነው፣ ግን ከሰብአዊ መብት ተቆርቋሪነት ባህርይ ጋር የሚሄድ ነው። ከማህበረሰቡ፣ ከመንግስት፣ ከተለያዩ አካላት የምትጠብቋቸው ምላሾች ምንድን ናቸው? እንግዲህ እኛ እነዚህን ሪፖርቶች የሰብአዊ መብት ሪፖርቶችን ስናወጣ ከማህበረሰቡም፣ ከመንግስትም፣ ከሚዲያም፣ ከሲቪል ሶሳይቲም ጭምር የምንጠብቃቸው ነገሮች አሉ። እንግዲህ በዋናነት ኃላፊነት ያለው ከመንግስት ነው። ከመንግስት የምንጠብቀው ሶስት መሰረታዊ ግዴታዎች አሉበት። መንግስት የሰብአዊ መብቶች ማክበር፣ ማስከበር እና ማሟላት ነው። ከዚህም እንዲወጣ እንጎተጉታለን። ይህንን ነው የምንጠብቀው። ከህብረተሰቡ ደግሞ መብት ብቻ ሳይሆን ግዴታም ጭምር ነው። መብትና ግዴታ ያው የአንድ ሳንቲም ሁለት ገጽታ ናቸውና፣ ስለዚህ ህብረተሰቡም የራሱን መብቻ ሳይሆን ያለበትንም ግዴታ ጭምር እንዲረዳ፣ ያንን እንዲገነዘብ፣ አብሮ ተቻችሎ የመኖሩን ነገር የበለጠ ትኩረት እንዲሰጥ፣ ደግሞ የሰብአዊ መብት የማስከበር ጉዳይ በመንግስት ብቻ ወይም በሰብአዊ መብት ተቋማት ወይም በሚዲያ ብቻ የሚጣል አይደለም። ህብረተሰቡ በጣም ትልቅ ሚና አለው እና የራሱንም መብት ማስጠበቅ የሌሎችም መብት ደግሞ እንዳይጣስ መሟገድ፣ ጥበቃ ማድረግ ጭምር ይኖርበታል። ያ ብቻ ደግሞ ሳይሆን እንደኛ ላለ ሰብአዊ መብት ተቋማት ደግሞ የበኩሉን እገዛ ማድረግ አለበት። ለምንሰራቸው ስራዎች መረጃ በማቀበል ምናልባትም አብሮን በመስራት የሰብአዊ መብቶች ሁላችንም በጋራ ብንቆም ስራው ቀላል ይሆናል። ነገር ግን በተወሰኑ የሰብአዊ መብት ተቋማት ላይ ብቻ የሚጣል ከሆነ እጅግ በጣም ከባድ ነው የሚሆነው። ስለዚህ ከህብረተሰቡም የሚጠበቀው ለምሳሌ ኢሰመጉ ሜምበርሺፕ ቤዝድ ወይም በአባልነት ላይ መሰረት ያደረገ ተቋም ነው እና መጥተውን አባል ሆነው አብረው ለራሳቸውም ለሌሎችም መብቶች ቢሟገቱ፣ ሁላችንም ለሰብአዊ መብቶች በጋራ ብንቆም የሰብአዊ መብቶች ቶች ይቀንሳሉ ብለን እናምናለን። በሚዲያዎችም ላይ እንደዚሁ ሚዲያዎችም የሰብአዊ መብቶችን በሚመለከት በቂ ትኩረት መሰጠት አለ። አሁን አንዳንድ የምንታዘባቸው ነገሮች አሉ። በሀገራችን በጣም ፈታኝ ጉዳይ የሰብአዊ መብት አያያዝ ሁኔታ ሆኖ ሳለ፣ ግን ሞሮፍ ወደ ኢንተርቴንመንት የማዘንበል ነገር አለ። ኢንተርቴንመንት በራሱ መብት ነው። ነገር ግን በጣም ፕራዮሪታይዝ መደረግ ካለበት ሚዲያዎቻችንም በሀገር ውስጥም በውጭም ያሉ ሚዲያዎች ለሰባዊ መብቶች መተዋወቅ፣ የሰብአዊ መብቶች ጉዳይ ላይ መወያየት፣ መረጃ መቀባበል ላይ በስፋት በዋና ፕሮግራማቸው ላይ ይዘው ዛሬ አሁን ቪኦኤ እንደሚያደርገው ለሕዝቡ ሕዝቡ የሚጠይቅበት መልስም የሚያገኝበትን መድረክ በስፋት መስራት ቢቻል የህብረተሰቡንም ሰብአዊ መብት ግንዛቤ እና ኃላፊነት ጭምር የመንግስትንም ጭምር ማሳደግ የሚቻል ይመስለኛል። እንግዲህ ሲቪክ ሶሳይቲዎችም የነቃ ተሳትፎ ማድረግ አለብን ከመቼውም ጊዜ በላይ ምክንያቱም ለሰብአዊ መብቶች መከበር ተቋቋምን እንደመሆናችን መጠን በስፋት በመተባበር አንድ ላይ በመቆም ሰብአዊ መብቶችን በሚመለከት አያያዛቸው በሀገራችን የተሻሻለ ቢሆን በምናገኛቸው መድረኮች መወትወት መረጃዎችንም በፍጥነት ለሚመለከታቸው አካላት በማድረስ ህዝቡንም በማንቃት እና በማሰማር ከመቼውም ጊዜ በላይ በዚህ ወቅት የሚጠበቅብን ይመስለኛል። የኢትዮጵያ ሰብአዊ መብቶች ጉባኤ ዲሬክተር አቶ ዳን ይርጋ ከአዲስ አበባና የአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኒ አቶ ፍስሀ ተክሌ ለአድማጮች እድል ሰጥተን ከአድማጮች ያገኘናቸውን ጥያቄዎች ለነሱ ምላሽ ስለሰጣችሁን በአሜሪካ ድምጽ አድማጮች ስም በጣም አመሰግናለሁ። እግዜርስጥልኝ እግዜርስጥል። እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል። እኛ ጋር እንድትቆዩ እንጋብዛለን። አሁን ደግሞ ወደ ውይይት መልከ ብዙ ፈተናዎች ያሉባት አገር ጎዳና፣ የኑሮ ትዝብቶችና የጋዜጠኝነት ሚና የውይይቱ ርዕስ ነው። በተለይም በኮቪድ-19 በኢትዮጵያ ይዞታ ላይ ያተኩራል። የውይይቱ ተሳታፊዎች የአዲስ አበባ ዩኒቨርሲቲው የጋዜጠኝነትና የኮሚኒኬሽንስ ትምህርት ቤት መምህር መኩሪያ መካሻ፣ ወይ አዲስ አበባ የተሰኘው የሸገር ሬዲዮ ፕሮግራም እና በዚሁ ርዕስ የሚታተመው ወርሃው መጽሔት ዋና አዘጋጁ ነቢዩ ግርማና የአሜሪካ ድምፅ ትዝታ በላቸው ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ በውሁዱ የራዲዮ መጽሔት የመጀመሪያ ክፍል ዝግጅቱ እልባት ካደረገበት ይጀምራል። ቀደም ባለው ውይይታችን የዳሰስናቸው ጭብጦች በርካታ ናቸው። ኮቪድ-19 በኢትዮጵያ ያለውን ይዘታ፣ ግጭቶችና ሰላም በነኚህ ውስጥ የመገናኛ ብዙሃኑ ሚና ምንድን ነው? የማህበራዊ ሚዲያውንም ተጽዕኖ አሉታዊውንም አዎንታዊንም ጨምሮ በርከት ያለ ጉዳዮችን ተመልክተናል። እንግዲህ ለመፍትሄው የችግሩን መንስኤ በግልጽ ለይቶ ማውጣት ይጠይቃልና ቁጥራቸው ከበዙት ኢትዮጵያ አሁን ካለችበት ሁኔታ አንጻር የሚታዩ ችግሮች ውስጥ ዋና ዋና ናቸው የሚሰኙትን እንለይና ለመሆኑ የችግሮቹ መንስኤ በቅጡ ይታወቃል ይ ከሆነስ እንደ ሀገር መፍትሄ ለማግኘት አንድ ሁለት ተብለው የሚቆጠሩ ይህንን መፍትሄ ለማምጣት ለሚደረግ ጥረት መንገድ አለ ወይ? እንዲሁም በግብታዊነት ከሚወሰዱ እርምጃዎች ባሻገር ምክር፣ አሁንም አንተን ላስቀድም አሉላ። እኔ እንደሚመስለኝ በተለይ የኮሚኒኬሽን ችግሮችን በትክክል የተገነዘብን አይመስለኝም። እኛ ያለንበት ሁኔታ አሁን እጅግ በጣም አስቸጋሪ ነው። ባለፉት አምስት ዓመታት እቺ ሀገር ትልቅ መከራ ውስጥ ነው የነበረችው። እንደውም ህዝቡ የተሻለ ህዝብ በመሆኑ የሰከነ ህዝብ በመሆን እንጂ እርስ በርስ የምንበላላ ህዝቦች ነበር የምንሆነው። እና ብዙ ምሳሌዎች ላነሳ እችላለሁ። ኢትዮጵያ እኮ አሜሪካ አይደለችም። በፕሬስ ሰክሬታሪ ብቻ ቋቁመ የምትሰራው ሀገር አይደለም እና ይሄ ችግር አለ። ሁለተኛ፣ ይሄ ቨርቲካልና ሆሪዞንታል ኮሚኒኬሽኑ ስለፈረሰ አሁን የፌዴራል ሚዲያ የምትለው በመንግስት እጅ ያለው እንደገና ደግሞ የክልል መንግስት የምትለው በመንግስት እጅ ያሉ ሚዲያዎች እንኳን እርስ በርስ እኮ የሚናበቡ አይደሉም። እነዚህ እንኳን የጋራ ፕሮግራም እየተለዋወጡ ለጋራ የሚሰሩ ተቋማት እየሆኑ አይደሉም። ይህን መለወጥ መቻል አለብን። ይሄን ካለወጥን እኔ በጣም ችግር ውስጥ እንደምንገባ ነው የሚታየኝ እና እንደዚህ አይነት በጣም ውስብስብ የሆኑ ችግሮች ግን ደግሞ ሲስተም ለማስያዝ ይህን በጣም ቀላል የሆነ ነገር ነው። ለዚህ ነው ሰው ወደ ፈጠራ ወሬ የሚሄደው። መረጃ ካላገኘ ምንድን ነው የምታደርገው? የግድ ነው ወደ ፈጠራ ወሬ ትሄዳለህ። እንደገና ገንቢ የሆነ አስተሳሰብ ሊፈጠር አይችልም። ፖዘቲቭ አስተሳሰብም የሚረጭ ተቋም እኮ አልፈጠርንም። ይህን ማድረግ አልቻልንም። ስለዚህ እዚህ ላይ በጣም መስራት ይኖርብናል ብዬ ነው የማስበው። መልካም ነብዩ፣ ወደ አንተ ልምጣ። ይህንኑ ተመሳሳይ ጥያቄ ምክሪያ ለዚህ ችግር መንስኤ ናቸው የተባሉ በጣም በርካታ ነገሮችን አንስተዋል። እነኝህን በቅጡ አደራጅቶ መልካስ ይዞ ተጨባጭ የሚለውን ምናልባት ይገልጸው ከሆነ አሁን በተሰባበረ መንገድ የምናያቸው አሉ፣ እንደ መፍትሄ ከተለያዩ ክፍሎች የሚሰሙ ነገር ግን እነኚህን ለማድረግ አንድ ሁለት ሶስት እነህን እርምጃዎች እንወስዳለን ብሎ ኃላፊነት ያለው በጊዜና በቦታ የሚሰራ ህዝብንም የሚያሳትፍ ከሆነ ህዝብ በምን ሊሳተፍ እንደሚችል እንኳን ማወቅ አለበት። ተደጋግሞ የተነገረው የተዛባ ዜና የሚያመጣውን ችግር ካወቅን አንዱ ችግር ነፃ መረጃ በቀጥታ መቅረብ መቻል ነው። ሌሎች ፍላጎቶች የሚያሳድሯቸው ተጽዕኖች ከዛ ውጭ ናቸው። ምን በተጨባጭ ሊደረግ ይችላል? እናንተ እስከምታዩት ድረስ፣ በተለይ ደግሞ የመገናኛ ብዙሀኑን ድርሻ በተመለከተ ቅድም የኮቪዱን ነገር ስናነሳ ቸልተኝነትን አንስተን ነበረ። ምናልባት ለዛ ችግር ምክንያት የሆኑ ብዙ ጉዳዮችን ማንሳት ይቻላል። ኮቪድ ከመጣ በኋላ ብዙ ኮምፕሌክስ የሆኑ መልቲፕል የሆኑ ችግሮች ናቸው ሀገራችን ላይ የተከሰቱት። ልክ አንድ የባሰ ችግር ሲመጣ የነበረውን ችግር ችላ ብሎ ጥሎ የመሄድም ነገር ነው ያለው እና የዚህ የግጭት ሌላው ሌላው ነገር ማህበረሰቡ የመዘናጋቱ ጉዳይ ከሌላው ችግር ጋር ተያይዞ የመጣ ይመስለኛል። ሚዲያውን ካየን የዚህ የመረጃ ፍሰቱ ከመንግስት በኩል ያለው የኮሚኒኬሽን መንገድ እና ስርዓት መኩሪያ እንዳለው ሆነው ምናልባት በሚዲያው በኩል ያለውን ችግር ብቻውን ካነሳን ሜንስትሪም ሚዲያው ለሶሻል ሚዲያው እጅ የሰጠ ይመስለኛል እ አንድ ትልቅ ችግር የሆነው ሀገር ለምሳሌ ውጭ ያሉ ሜንስትሪ ሚዲያዎች ለሶሻል ሚዲያው ብዙዎቹ እጅ አልሰጡም ብዬ አስባለሁ። በዛኛው ሜዳ ሄደው አፐር ሃንድ ወስደዋል። ለሶሻል ሚዲያው ሰጥተው በራሳቸው መንገድ የቀጠሉበት ሁኔታ እናየ እኛ አገር ግን ሶሻል ሚዲያ በጣም የሰፋ ሲመጣ በዛው መጠን ሜንስትሪም ሚዲያ ሶሻል ሚዲያውን መጠቀም አልቻለም። አንዱ ትልቅ ችግር ይሄ ይመስለኛል። እንደዛ አይነት ፖስቢሊቲ ሜንስትሪም ሚዲያውን መጠቀም ቢችል ኖሮ መረጃን ከሜንስትሪም ሚዲያው ይወስል ማህበረሰቡ። ስለዚህ እዚህ ጋር ስለማያገኝ ሶሻል ሚዲያው ላይ ከዛ ይሄ እንግዲህ ቅድም ያልነው ይሄ ፌክ ኒውስ ሌሎች ነገሮችም በዚህ ሌቭል ሀገርን እስከማተራመስ የደረሱበት ሁኔታ ከዛ ጋር የተያያዘ ነው። ግን ሚዲያው ለምን እንደዛ ሆነ ብለን ካሰብን ደግሞ ብዙ ነገሮች ማንሳት ይቻላል። ለምሳሌ ፕሮፌሽናል ካፓሲቲ አንደኛው ነው። ጋዜጠኞቻችን ምን ያህል አቅም አለን ብለን ካሰብን ብዙ ነገሮች ማንሳት ይቻላል። በአብዛኛው ስኪል ላይ ነው የምናተክለው እና ከእውቀት ጋር የተገናኙ ነገሮች ላይ ብዙ ፎከስ አናድር። አሁን በዚህ በአባይ እና በቦርደር ጉዳይ ካየን በኤክስፐርት ሌቭል እየመጡ ያሉ ጋዜጠኞችን እያየን ነው። ኢኮኖሚው ላይ እንዲህ እንዲህ አይነት ሴክተሮች ላይ እናያለን። ኮቪድ ላይ ለምሳሌ አንዱ ችግር ምናልባት ያላነሳ ነው ቅድም ሕክምናው ላይ በደንብ ከፍ ያለ ጥሩ እውቀት ያለው በደንብ ያነበበ ጋዜጠኛ ስለማናገኝ በአብዛኛው ኤክስፐርቱ ወይም ደግሞ ሐኪሙ ላይ ዲፐንደንት ሆነ ነው የምንመለከተው። ሌሎች ነገሮች ላይ አሁን አናሊስቶች እና ያለ ወጣት ልጆች በጣም አናላይዝ የሚያደርጉ ልጆችን እያየን በዚህ በጂኦፖለቲክሱ ላይ ሌሎች ነገሮች ላይ አሁን ግጭቱ ላይ እንዲህ አይነት ሰዎች የሉም። ይሄ ሀገር ውስጥ ባለው ላይ ወይም ደግሞ ቢኖሩም ያን ያህል ደፍረው ወጥተው የሚናገሩ ልጆችን አናይም እና በሁሉም ሴክተር እንደዚህ አይነት ጋዜጠኝነት ያስፈልገናል። ሌላው የፋይናንሻል ካፓሲቲ የሚዲያው በጣም እየሞተ መጥቷል እና ይሄ አንዳንዴ ሚዲያውን ብሌም ለማድረግም የሚያስቸግር እስከ መሆን የዘለቀ ደረጃ ላይ ነው ያለው። ምናልባት ኮቪድ ከመጣ በኋላ የተዘጉ ቴሌቪዥን ጣቢያዎችን ማንሳት እንችላለን። የተዘጉ ሚዲያዎች አሉ። ያሉትም እንዴት ነው ያሉት ብሎ መኖር ብቻውን በቂ አይደለም። ስለዚህ የምንፈልገውን ነገር በምንፈልገው መጠን ሊሰሩልን ይችላሉ ብሎ ማሰብ ትንሽ የዋህነት ይመስላልና ብዙ የተወሳሰቡ ችግሮች ያሉበት ሀገር ሚዲያውም በዛው መጠን የተወሳሰበ ችግር ስላለው ማለት ነው። አንድ ነገር ሊጨምርና ምናልባት አፍሪካ ውስጥ ሁለት ሀገሮችም ውስጥ ያየናቸው ነገሮች አሉ። ለምሳሌ ኮንፍሊክትን ሪዞልቭ በማድረግ ውስጥ ትልልቅ ሚና የተጫወቱ ሬዲዮ ጣቢያዎችን ማየት እንችላለን። ለምሳሌ ብሩንዲ ውስጥ ነው መሰለኝ ስቱዲዮ ኢጃምቦ የሚባል አንድ ሬዲዮ በቃ የሰላም ምልክት ተደርጎ እስከ መታሰብ ከሚዲያ ሚና ሁሉ አልፎ የአስተራቂነት ሚና የሚጫወቱ ሚዲያዎች አሉ አፍሪካ ውስጥ። ከዛ ብዙ ነገር መውሰድ የምንችል ይመስለኛል። ሰላም ሚኒስቴር የሚባል ሚኒስቴር መስሪያ ቤት አለን፣ ግን ስለ ሰላም ሚኒስቴር የራሱን አጀንዳዎች ሴት የሚያደርግበት ሚዲያ እንኳን የለም። ስለዚህ ብዙ ክፍተቶች አሉና ብዙ ነገር ማስተካከል ብቻል ይመስለኛል። መልካም ትዝታ ወደ አንቺ ልምጣና ቀደም ብለን ወደ አነሳ ነው በኢትዮጵያ ያለውን የኮቪድ-19 ዲዞታ ወደሚመለከተው ትዝብቶችች ትመልሶች በአደባባይ የሚታዩ ብዙዎች የሚሰባሰቡባቸው ትዕይንቶች፣ በቴሌቪዥን የሚታዩ ባለስልጣናት ይሆኑ፣ የአንድ ስራ ቦታ ስራቸውን እያሳዩ ያሉ ሰዎች ይሆኑ፣ ምሳሌ መሆን ይችላሉ ጭም የፊት ጭምብሉን አጥልቀው ባየን ጊዜ የሚያደርጉት ጥንቃቄ ያንን ምስል የሚመለከት በሙሉ ይረዳል። አሁን አሁን ግን እሱ እየቀረ እናያለን። ቀደም ሲል ይደረግ እንደነበረው በተለያዩ ዝግጅቶች ላይ ሰዎች የፊት ጭምብላቸውን አድርገው ሳይሆን በቃ አብቅቷል፣ አልፏል የተባለ ይመስላል። ነገር ግን ባለሙያዎችን እንደምናነጋግራቸው ቁጥሩ እንኳን በደንብ ተጠንቶ ያልታወቀ በጣም ጥቂት ሰው ብቻ ምርመራ ያካሄደበት ሀገር ነውና የሚባሉ ቁጥሮች እንኳን አሳሳች ናቸው። ያውም እነሱም በጣም እየጨመሩ ነው። የሟችም፣ የታማሚ ቁጥር እየጨመረ መሆኑን የጤና ባለስልጣናቱ በቅርብ ያወጧቸው መረጃዎች ያሳያሉ። እዛስ ላይ ምን ታዝበሻል? መገናኛ ብዙሀኑ በማስተማር ብቻ ሳይሆን በሚያሳዩት ምስል ለምሳሌ፣ ቴሌቪዥኑን ስናይ ይታያል። ምሳሌውን በአንድ ጊዜ ታያለሽ እና ልክ ነው። ብዙ ጊዜ ከሌሎችም ሀገሮች ከሆኑና ልምድ የምንቀስመው አሁን ለምሳሌ እዚህ ባለንበት ሀገር የታወቁ የሲኒማ ኮከቦችን ወይንም ደግሞ የስፖርት ኮከቦችን ሊጠቀም ነበረ ስርዓት እዚህ ሀገር የሚወዳቸውን የሚመለከታቸውን ማህበረሰብ እንደ አርአያ እንዲከተሉ እንዲያስተምሩ ያደርጋል። በእኛ ሀገር ግን ያልከው የታዘብከው ትክክል ነው። ከሩቅም ቢሆን በኢትዮጵያ ባለስልጣናት፣ በተለይ አንዳንድ ከፍተኛ ባለስልጣናት በቃ ማስክ አረጉ። በዙሪያቸው ሰው ማስክ ያደርጋል። እነሱ አያረጉም። ይሄ ነገ ላይ ስላደረጉ ብቻ ሳይሆን ምሳሌም ነኝ፣ አርያም ነኝ እኔን አይቶ የተቀረው ህዝብ ይከተለኝም ነው ልክ ነ እሱም ይጎላል። እሱንም ደግሞ ያው እንግዲህ ዞሮ ዞሮ ወደ መገናኛ ብዙሀን አገልግሎት ነው የምንመለሰው ጉዳዩን አዎ በህዝብ እና ህዝብ መሀል ሆኖ እንደ ድልድይ መረጃዎችን የሚያቀብል የሚያስታውስ፣ የሚያጠናክር ነጻ የሆነ የመገናኛ ብዙሀን። ትዝታይም ለመጨረሻው ጥያቄም ወደ አንቺ ልምጣ። ቀደም ብለው አቶ ሙክሪያና አቶ ነቢዩ በየበኩላቸው የሚሰማቸውን ገልጸዋል። ይሄ ተደራራቢ ቀውሶች ያሉበት ሁኔታ እያለፍንበት ያለ ነው። ከአንድ በላይ የሆነ ፈተና የተደቀነበት ጊዜ ነው። ህዝብም ከኑሮ ባሻገር በእነኝህ ሁሉ ችግሮች ይጨነቃል። የሚቀጥለው ሁኔታ ምን ይሆናል? የተሻለ ሁኔታ እንዲመጣ ምን መደረግ አለበት? በየቤቱ የሚነጋገርበት ይመስለኛል። ከዛ አንጻር አሁን የኮቪድ-19 ጉዳይ ገፋ አድርገን አነሳን እንጂ ይሄ የሐሰት ዜና ስርጭቱን ግጭት ያለበት ሁኔታ የረሃብ አደጋ ያንዣበበበት ዞሮ ዞሮ የመገናኛ ብዙኃን ትልቅ ስራ ነው እና በየቀኑ ለችግሮቹ ምንጭ ናቸው ያላችኋቸው ቀደም ብላቸው ያነሳችኋቸው በርካቶች ናቸው። ምን መደረግ አለበት የሚለውን ከግለሰብ ባሻገር እርምጃውን የሚወስዱ ክፍሎች ማወቅ አለባቸው እና ምን ይታይሻል? በአንቺስ በኩል ብዙ ነገሮች ናቸው እውነትም አሉ። ላይ ያነሳኸው ዋናው የመገናኛ ብዙኃን ስራ ስንል እንደ እውነቱ ለመናገር በትክክል ዘገባ የሚያቀርቡም አሉ ኢትዮጵያ ውስጥ። ነገር ግን ባለው የመረጃዎች ውዥንብር ማህበራዊ መገናኛ ላይ የሚለቀቀው ዩቱብ ላይ የሚለቀቀው እርግጥ ነው የተወሰኑ ሰዎች ናቸው ያንን መረጃ የሚያገኙት እነሱ ደግሞ ምንም አይነት ሙያው ሳይኖራቸው መልሶ ወደ ማህበረሰቡ ደግሞ የሚያሰራጩት ነገር እሱ ውዥንብር ይፈጥርና በትክክል የሚሰሩት መገናኛ ብዙሃን እነኚህን አሁን ያነሳቸውን ጉዳዮች የመፈናቀሉንም፣ የህዝብ ግጭትንም፣ ረሃቡንም በተመለከተ በትክክል የሚዘግቡት ድምፃቸው ይዋጣል። ይሄ ይመስለኛል ችግሩ። ምክንያቱም ሌሎቹ አጀንዳውን ይይዙትና በተዛባ መንገድ መረጃዎች ይሰራጫሉ። እንግዲህ ለዚህ ቀደም ብለንም ያነሳነው ነገር ነው። ይሄ አዲስም ሀሳብ አይደለም። በአንድ ሀገር ውስጥ ነፃ የመረጃ ፍሰት በሌለበት ቦታ ለፈጠራ ወሬዎች መንገድ ይከፈታል እና ዞሮ ዞሮ የኢትዮጵያ መንግስት፣ አሁን ጋዜጠኞችን ስታነጋግር ቀደም ብሎ አንድ የነበረ በተወሰነ ጊዜ መረጃ የሚሰጣበት መስሪያ ቤት ነበረ፣ እሱ ፈርሷል። እሱም ይመለስ ከሆነ ወይንም በሌላ አደረጃጀት ከመንግስት ባለስልጣናት መረጃ የሚሰጥበት መኖር አለበት። እያንዳንዱ የመንግስት ባለስልጣን ደግሞ መረጃዎችን ለህዝብ፣ ለጋዜጠኞች መስጠት ግዴታው መሆኑን ማወቅ አለበት። ግዴታ ነው። ህዝብ የመስማት መብቱም እና መረጃዎችን እያንዳንዱ የመንግስት ባለስልጣናት መስጠት ነው ያለባቸው። ጋዜጠኛም አንዱ ከሌላው እየጠየቀ እየተበደረ መዘገበም የለበትም። ይሄ ነው አንዱ ትልቅ ችግር። እሱ መሻሻል እንዳለበት ነው የማየው። በኢኮኖሚውም፣ በእርስ በርስ ግጭቱም፣ በሀገሪቱ ሰላም ዘለቄታውም የመረጃ ፍሰቱ ክፍት መሆን አለበት። ጋዜጠኞች ደግሞ በተቻለ መጠን መረጃ አድራሽ ድልድይ እንጂ የመረጃው ቋት አይደሉም። ምክንያቱም አድራሽ ናቸው። ከዚህም ከዚህም የተገኘውን መረጃ አስተካክለውና ባልተዛባ መልኩ እውነት ላይ የተመረኮዘውን ለሕዝብ ማድረስ አለባቸው። ይሄ ሲመጣ ነው እንግዲህ ችግራችን ሊቀረፍ የሚችለው ብዬ ነው ማስ በጣም አመሰግናለሁ። ትዝታ አጣርቶ ማቅረብ አለበት መረጃ ሰብሳቢ አቀባይ እንጂ ራሱ የመረጃው ፈጣሪ አይደለም ነው ያልሽው። የመገናኛ ብዙሀን ድርሻ የተዋጣለት ሲሆን ሰላምን ምናልባትም ህዝቦችን የሚያቀራርብና መልካም ሁኔታ የመፍጠር አቅም እንዳለው ለጥፋት ሲሰማራም ተመልክተናል። በሩዋንዳው እልቂት የሩዋንዳው ሬዲዮ ሚል ኮሊንስ የተጫወተው ሚና በታሪካዊ ሁኔታ የሚታወቅ ነው። ይሄ አንድ ቀን ተነስቶ በአንድ ውይይት የሚቋጭ አይደለም፣ ተደጋጋሚ ውይይቶችን ይጋብዛል። ቀደም ብዬ እንደጠቀምኩት በሐሰት ወሬዎች መነሻነት በተከታታይ የምናቀርበው ውይይት አካል ነው። የጋዜጠኞች የጠረጴዛ ዙሪያ ውይይት ረዳት ፕሮፌሰር መኩሪያ መካሻ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት መምህር እስከ ቅርብ ጊዜ ድረስም የትምህርት ቤቱ ኃላፊ በመሆን ያገለገል። ነቢዩ ግርማ ለረጅም ዓመታት በጋዜጠኝነት በብሮድካስትም በህትመትም የመገናኛ ብዙሀን በመስራት ላይ የምትገኝ መምህርነትም አገልግልሃል። ባልደረባይ ትዝታ በላቸው የአፍሪካ ቀንድ ኃላፊ እንግዶች መሰል የጋዜጠኞች የጠረጴዛ ዙሪያ ውይይት እንጋብዛችኋለን። ለአሁኑ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22፣ 25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አረን ፍሳየ ነኝ። ሰላም፣ ደህና ደሩ። በደህና ቆዩን።